የዓለም ጤና ድርጅት አብዛኛውን የአፍሪቃን ክፍል ያጠቃለለ የጤና ስትራቴጂያዊ እቅድ የሚያጸድቅ ከፍተኛ አካል ስልሳ ስድስተኛውን ጉባኤ በአዲስ አበባ ሊያካሂድ እንደሆነ ታውቋል። ጉባኤው ድንበር ዘለል በሆኑ ወረርሽኞች በመሳሰሉ የሕዝብ ጤና ችግሮች ዘዴ እንደሚያፈላልግም ታውቋል። መለስካቸው አመሃ ዝርዝሩን ይዟል። ከነሐሴ አስራ ሶስት ቀን ጀምሮ ለአምስት ቀናት አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የዓለም የጤና ድርጅት ስልሳ ስድስተኛውን የአፍሪካ አካባቢያዊ ጉባኤውን ያካሄዳል። የጉባኤው ዋና ዓላማ በአፍሪካ የሚገኙ የማህበረሰብ ጤና ጉዳዮችን ወይንም ተግዳሮቶችን መርምሮ ውሳኔዎችን መስጠት እንደሆነ ዛሬ በአስተናገጇ በኢትዮጵያ የጤና ጥበቃ ሚኒስቴር ዋና መስሪያ ቤት አማካይነት የተሰራጨው ማስረጃ ያመለክታል። የስብሰባውን ምንነትና የተሰብሳቢውን አካል ማንነትም ያብራሩት በኢትዮጵያ ጤና ጥበቃ ሚኒስቴር የፕላንና ፖሊሲ ዳይሬክቶሬት ዳይሬክተር አቶ ኖህ ኤልያስ ናቸው። ይህ ስብሰባ የዓለም የጤና ድርጅት አንዱ ትልቁ ገቨርኒንግ ቦዲ የሚባለው ነው። እንግዲህ የአፍሪካ ሪጅንን በሚመለከት ውሳኔዎች የሚተላለፉበትና በደብሊውኤችኦ ስራውን እንዲሰራ የሚያስችሉ የተለያዩ ስትራቴጂዎች እንደዚሁም ደግሞ የተለያዩ ሰነዶች የሚጸድቁበት ዋነኛው ገቨርኒንግ ወይም የገቨርናንስ አካል የሆነ ስብሰባ ነው ማለት ነው። በዚህ ለአምስት ቀናት በሚዘልቀው ጉባኤ ላይ አያሌ አጀንዳዎች ይነሳሉ ተብሎ ይጠበቃል። በአጠቃላይ ግን ለሁለት እንደሚከፈሉ ማለትም ቴክኒካዊና ስትራቴጂካዊ በማለት የጠቀሱት አቶ ኖህ ኤልያስ ስትራቴጂካዊ ወይም ስልታዊ ያሏቸውን ጉዳዮችን ዘርዝረዋል። በስትራቴጂ ደረጃ የኦራል ሄልስ ስትራቴጂ ወይም የአፍ ጤና በሚመለከት አንድ ስትራቴጂ ለሪጅኑ ለአፍሪካ ሪጅን ፕሮፖዝ ይደረጋል። ከዛም በተጨማሪ ሄልስ ሴኩሪቲ እና ኢመርጀንሲስ፣ እንደምታውቁት በአሁኑ ጊዜ በዓለም ላይ የተለያዩ በሽታዎች እየተነሱ ነው። እነዚህ ድንበር ዘለል የሆኑ ኢፒዴሚኮች ብዙ ህዝብም አፌክት እያደረጉ ነው። ባለፈው ዓመት ላይ በዋነኝነት የአፍሪካ ሪጅን ችግር የነበረው ኢቦላ ያው ሁላችንም የምናስታውሰው ነው። ምዕራብ አፍሪካ ሀገራት ተነስቶ በርካታ ሰዎችን ህይወት ቀጥፏል። በተለይ በአፍሪካ አህጉር የጤና ጥበቃ አገልግሎቱ ስርዓት እጅግ ደካማ እንደሆነ ይታወቃል ያሉት የሚኒስቴሩ የፕሮግራምና ፖሊሲ ዳይሬክቶሬት ዳይሬክተር፣ አለም አቀፋዊ አካል ይህንን ችግር እንዴት ባለ የለውጥ እንቅስቃሴ እንደሚፈታው እንደሚነጋገርበትም ጠቁመዋል። ከዚህም በተጨማሪ የተለያዩ አሁንም ለማህበረሰቡ ለህብረተሰቡ ስጋት የሆኑ የህብረተሰብ ጤና አደጋዎች አሉ። እነሱን በሚመለከት የዓለም ጤና ድርጅት ራሱን ለእነዚህ አደጋዎች እንዴት ነው የምመልሰው የሚል ሪፎርም ፕሮሰስ ውስጥ ነው ያለው። ሁሉን አቀፍ የሆነ የተቀናጀ ስትራቴጂ ለአፍሪካ ሪጅን ደግሞ በዚህ ስብሰባ ላይ ቀርቦ ዲስከስ ይደረጋል። ከዛም በኋላ ያው ወደ ውሳኔ ይገባል ብለን ነው የምናስበው። በስልሳ ስድስተኛው የዓለም የጤና ድርጅት የአፍሪካ አካባቢያዊ ኮሚቴ ስብሰባ ላይ የአርባ ሰባት ሀገሮች የጤና ጥበቃ ሚኒስትሮች እንደሚገኙ ይጠበቃል። ከ450 የማያንሱ የልኡካን ቡድን አባላትም ይሳተፋሉ። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።